ከኤስቢኤስ አማርኛ ጋር ነት የምሽቱ ዜናዎችን ከማሰማታችን በፊት ርዕሰ ዜናዎችን እነሆ። ፍልስጥማውያን ከምስራቅ ኢየሩሳሌምን የማስወጣት ውሳኔ የእስራኤል ከፍተኛ ፍርድ ቤት እንዲዘገይ ወሰነ። ለአረጋውያን መጦሪያ ቤቶች የሚውለው ተጨማሪ በጀት ዝርዝር በነገው ዕለት ይወጣል ተባለ። ከፍተኛ ቁጥር ያለው የኮቪድ-19 ክትባት በያዝነው ሳምንት እንደሚሰራጭ ተገለጸ። የሚሉት የምሽቱ ዋና ዋና ዜናዎቻችን ናቸው። ዜና በዝርዝር ከምሽቱ ዜና ጋር ማርታ ጸጋው ነኝ። የእስራኤል ከፍተኛ ፍርድ ቤት ፍልስጤማውያንን ከፍልስጤማውያንን ከምስራቅ ኢየሩሳሌም የማስለቀቅ እቅድን እንዲዘገይ ወሰነ። የሼክ ጃራህ ቀበሌ ፍልስጤማውያንን ነዋሪዎችን በማስለቀቅና በአይሁዳውያን ሰፋሪዎች መካከል በተቀሰቀሰ አመፅ ብጥብጥ የብጥብጥ ማዕከል ሆና መሰንበቷ ይታወሳል። በዛሬው ዕለትም 180 ያህል ሰዎች መቁሰላቸውም ተዘግቧል። ከተቃዋሚዎቹ መካከል አንድ ፍልስጤማዊ የፍርድ ቤቱን ውሳኔ በደስታ መቀበሉንም ገልጿል። I'm very optimistic because the legal system is not able to reach a decision, and the reason is that ከልባቸው ያውቁታል ነገር ግን ሕጋዊ ወረቀቶችን ሆን ብለው አጭበርብረውታል ሲል ገልጿል። የፌዴራል የጤና ሚኒስትር ግሬግ ሃንድ ለአረጋውያን መጦሪያ ቤቶች የሚለውን ወጪ በተመለከተ ዝርዝር መረጃዎች በነገው ዕለት እንደሚያቀርቡ አስታወቁም። በመጪዎቹ አራት ዓመታት ውስጥም ተጨማሪ አስር ቢሊዮን ዶላር ገንዘብን ለዘርፉ እንደሚውል አረጋግጠዋል። ይሁንና የሮያል አውስትራሊያ ኮሌጅ የሕክምና ባለሙያ እንደገለጹት የተመደበው ገንዘብ ከሚጠበቀው ወጪ ጋር በምንም የማይመጣጠን እንደሆነ ነው። አያይዘውም ከዘርፉ በዓመት አስር ቢሊዮን ዶላር ቀድሞውኑ የተቀነሰ በመሆኑ የሚመጣው ጭማሪ ይህንን እንደማይተካም ገልጸዋል። ሚስተር ሃንት በአረጋውያን መጦሪያ ዙሪያ የሮያል ኮሚሽን የሰጠው ሙሉ ምላሽን ይፋ እንደሚያደርጉም አስታውቀዋል። ለአረጋውያን መጦሪያ የሚውለው ገንዘብ በአውስትራሊያ ሮያል ኮሚሽን ታሪክ ውስጥም ታላቅ ቦታ ያለው እንደሚሆን ይጠበቃል። በህንድ የኮቪድ-19 ቫይረስ ተያዦች ቁጥር በመጠኑም ቢሆን መቀነሱ ተነገረ። የጤና ሚኒስቴር መሥሪያ ቤት ባወጣው መግለጫም በየቀኑ ይያዙ የነበሩት ሰዎች ቁጥር 400000 የነበረ ሲሆን በዛሬው ዕለት ወደ 366000 የወረደ ሲሆን የሟቾቹም ቁጥር በቀን 3754 እንደሆነም ተገልጿል። በህንድ ቫይረሱ ከታየ ጀምሮ 22.66 ሚሊዮን ሰዎች በኮቪድ-19 የተያዙ ሲሆን 246116 ሰዎችም ሕይወታቸውን አጥተዋል። ከፍተኛ ቁጥር ያለው የኮቪድ-19 ክትባት በመላው አውስትራሊያ እንደሚሰራጭ ይጠበቃል ተባለ። 400 ሺህ አውስትራሊያውያን ባለፈው ሳምንት ክትባቱን የወሰዱ ሲሆን ከፌብሩዋሪ ወር ጀምሮ 23 ሚሊየን ክትባት እንደተሰጠም ተገልጿል። የክትባት መርሃ ግብሩ አስተባባሪ ኤሪክ ያንግ እንዳሉት ቀድሞ የተያ This week, we are focused on delivery and ensuring that every one of those vaccines gets to where it needs to. In short, we're now providing more vaccines to protect more Australians. አድማጮቻችን በንገ ውለት የሚኖረውን የአውስትራሊያ በአውስትራሊያ ከተሞች የሚኖረውን የአየር ትንበያ እንመለከታለን። በነገ ዕለት በአውስትራሊያ በተለያዩ ከተማዎች የሚኖረውን የአየር ትንበያ ስንመለከት፣ በፐርዝ በአብዛኛው ፀሐያማ ይሆናል፣ 27 ዲግሪ ሴንቲግሬድ። አደላይድ በከፊል ደመናማ 16 ዲግሪ ሴንቲግሬድ። ሜልበርን ዝናባማ 15። ሆባርት ደመናማ 13 ካምብራ ዝናባማ ኣማ 15 ዲግሪ ሴንቲግሬድ። ሲድኒ ዝናብ ሊጥል ይችላል 21 ዲግሪ ሴንቲግሬድ ይጠበቃል። እንዲሁም ብሪዝበን አውሎ ንፋስ የቀላቀለ ዝናብ ሊጥል ይችላል 28 ዲግሪ ሴንቲግሬድ። ዳርዊን የታፈነ ሞቃታማ አየር የሚጠበቅ ሲሆን 38 ዲግሪ ሴንቲግሬድ ሊሆን ይችላል። የመዲናችንን የአዲስ አበባን የአየር ትንበያ ስንመለከት በነገው ዕለት በአዲስ አበባ ከፍተኛው 24 ዝቅተኛው 10 ዲግሪ ሴንቲግሬድ ይጠበቃል። እንዲሁም ወደ ውጭ ምንዛሬ ዜናችን ስናልፍ በዛሬው ዕለት አንድ የአውስትራሊያ ዶላር 3292፣ አንድ የአሜሪካ ዶላር 4199፣ እንዲሁም አንድ ዩሮ 5107 የኢትዮጵያ ብር ተመንዝሯል። የምሽቱ ዜና በዚሁ አበቃ።